ድርሰት። ልብሴ በጣም ቆሸሸ። መቆሸሽ። ዛፉ ደረቀ። መድረቅ። ምሳቸውን ተመገቡ። መመገብ። ዛሬ ጥሪ አለህ። አቶ ዮሐንስ የመኪናን ጎማ ከለወጡት በኋላ ትንሽ ዘግይተው እና አቶ ከበደ ቤት ደረሱ። እርሳቸው እንደ ደረሱ ከፍ ያለ ደስታ ሆነ። ከዚያ በኋላ ወይዘሮ ጥሩነሽ አቶ ከበደ አቶ ዮሐንስን ከሌሎቹ እንግዶች ጋር እንዳስተዋውቃቸው ነገረችው። አቶ ዮሐንስም እጃቸው በጣም ቆሽሾ ስለ ነበር ከመተዋወቃቸው በፊት መታጠብ ፈለጉ። አቶ ከበደም ለአቶ ዮሐንስ መታጠቢያ ቤቱን አሳይቶ ሳሙናና ፎጣ አቀረበላቸው። አቶ ዮሐንስ እጃቸውን ታጥበው በፎጣ ካደረቁ በኋላ ወደ እንግዳ ቤት ሄደው ከሌሎቹ እንግዶች ጋር ተዋወቁ። ከዚያ በኋላ ምግብ ቀረበላቸውና ተመገቡ። እጥሪው ቤት ውስጥ ደስ የሚያሰኝ ጊዜ ነበራቸው። ጥያቄዎች አቶ ዮሐንስ እና አቶ ከበደ ቤት ምን ጊዜ ደረሱ? ለምን ትንሽ ዘግይተው ደረሱ? እርሳቸው ጥሪው ቦታ እንደ ደረሱ ምን ሆነ? ወይዘሮ ጥሩነች ለአቶ ከበደ ምን ነገረችው? አቶ ዮሐንስ እጃቸውን ለምን መታጠፍ ፈለጉ? አቶ ከበደ ለአቶ ዮሐንስ ምን አቀረበላቸው? አቶ ዮሐንስ እጃቸውን ታጥበው ምን አደረጉ? እጃቸውን በፎጣ ካደረቁ በኋላ ምን አደረጉ? ከእንግዶቹ ከተዋወቁ በኋላ ምን ሰሩ? እጥሩ ቤት ውስጥ እንዴት ያለ ጊዜ አሳለፉ? This is the end of unit twenty six.